የእግዚአብሔር በረከት የእግዚአብሔር ስጦታ ነው የሚል እምነት አለኝ። ትዳር ጥበቃ የሚደረግለት ተቋም፣ ትዳር የሀገርም መሰረት ዶክተር የትናየት ደምሴና ባለቤታቸው ዶክተር ብርሃኑ ናቸው። ጥሩ የባለትዳር ምሳሌዎች ተብለው እውቅናና ሽልማት ካገኙ ጥንዶች መካከል የዛሬ እንግዶቻችን ናቸው። በካፕቴን ብርሃኑና በካፕቴን አንተሆነኝ የተነሱት ነገሮች በደፈናዊ አስተዳደራዊ ችግር ነው የሚል ቢሆን ምንም አልነበረም። ግን ያሳዘነኝ ነገር ከማንነት ከዘርጋ ስለያያዙት ነው። ካፕቴን ብርሃኑ የሚገባውን ነገር አልከለከልኩም። ማንንም ቢሆን የሚገባውን ነገር አልከለከልኩም። ከፊት ግን ሲንከባልል የመጣ አቅም አነስ ችግሮች ስለነበሩ አሁን ይሄንን እኔ ከፋ ያደረግ በኢትዮጵያ አየር መንገድ አስተዳደር ላይ ለቀረቡ ክሶች ከአስተዳደሩ አጠቃላይ መልስ ይሰጥ። አሁን የሰማችኋቸው ካፕቴን ደስታ ዘሩ የበኩላቸውን አልተናገሩም ነበርና ዛሬ መልስ ይሰጣሉ። ሰላም አዲሱና አሉላ፣ እንደምን አላችሁ? የራዲዮ መጽሔት ዝግጅታችሁ ከአድዋ ድል መታሰቢያ ቀን በጥቂት ቀናት ቀደም ቢልም የአድዋ ድል ጀግኖች ቻችንን ለመዘከር የቋጠርኳትን ስንኝ ግን ልክ ያለሁና በአየር ላይ ወንጭፏት አገሩ ጀግንነት ጀግንነት ይሽተት እምዬ ሚኒሊክ እቴጌ ጣይቱና ኢትዮጵያውያን ጀግኖች አባቶቻችንና አያቶቻችን ይዘከሩ። ከታላቅ አክብሮት ጋር የራዲዮ መጽሔት ቤተኛችሁ አስራደው ከፈረንሳይ ብሎ የላካትን ግጥም የግጥሙ ሰዓት ሲደርስ እናቀርባለን። ከወዲሁ ግን እናመሰግናለን። ምንም ጊዜ ቢያጥረን የንጉሥ አክሊሉ መስኮት ዛሬ መከፈ ፈቱ አይቀሬ ነው። ወደ ዝግጅቱ ለመዝለቅ ታዲያ አዲሱ ጊዜ ወሰን አይመስልህም? በጣም አሉላ። ውድ አድማጮች አብራችሁን ትቆዩ ዘንድ የክብር ግብዣችን ይድረሳችሁ። ግብዣው የፕሮግራም አቀናባሪያችንን ብርሃን ኃይሉን ጨምሮ የእኔ አዲሱ አበበና የእኔም ያሉላ ከበደ ነው። የእሁድ የካቲት 17 2011 ዓ ም የዓለም ዜና እንዳበቃ እንመለሳለንና እንዳትሄዱ። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ ጆና ካሚንግስ በስቱዲዮ መሳሪያዎች ላይ ይገኛል። ከሚቀጥለው የኢትዮጵያ ሀገራዊ ምርጫ በፊት ኢህአደግ ውሁድ ፓርቲ እንደሚሆንና ለስሙንም እንደሚቀይር አስታወቀ። የግንባሩ አዲስ አደረጃጀት አምስቱን አጋር ድርጅቶችም የሚያካትት መሆኑን በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ ሚኒስትር እንዲሁም የኢህአደግ ምክር ቤት ጽህፈት ቤት ኃላፊ የሆኑት አቶ ብናልፍ አንዷለም ማምሻውን ለአሜሪካ ድምፅ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ አጋር የሚባሉት ድርጅቶች ከሚያስተዳድሯቸው ሶማሌ፣ ጋምቤላ፣ አፋር፣ ቤንሻንጉል ጉምዝ እና ሐረሪ ክልሎች ለተውጣጡ የህብረተሰብ ክፍሎች ሲናገሩ ኢህአደግ ሁሉንም የኢትዮጵያ አካባቢዎችና ሁሉንም ኢትዮጵያውያን በሚያካትት መልኩ ራሱን እንደገና እያዋቀረ ነው ብለዋል። እስክንድር ፍሬው ዘገባውን እያጠናቀረ ነው። አዲስ አበባ ላይ ተጠናቆ እንደ ደረሰኝ ሙሉን አቀርብላችኋለሁ። በሶማሊያና በኬንያ መካከል ባለው የባህር ላይ ወሰንና ግዛት ይገባኛል ውዝግብ ምክንያት ሰሞኑን የተፈጠረውን ውጥረት ለማርገብ ያስችላል የተባለ የማለሳለሻ መግለጫ የሶማሊያ መንግስት አውጥቷል። ዛሬ ማምሻውን ከሞቃዲሾ የወጣው መግለጫ ሀገሮቹ መቶ ሺህ ካሬ ሜትር ይሆናል በሚባለው በከርሰ ምድር ዘይትና በተፈጥሮ ጋዝ የበለጸገ እንደሆነ በሚነገረው ግዛት ላይ ጉዳዩን የያዘው ዓለም አቀፉ የፍትህ ችሎት ውሳኔ እስኪሰጥ ሶማሊያ አንዳችም እንቅስቃሴ እንደማታደርግ ማረጋገጫ ሰጥቷል። የሶማሊያ መንግስት አካባቢውን ለማልማት ጨረታ አውጥቶ እየተደራደረ ነው የሚል ጭምጭምታ ከተሰማ አንስቶ ኬንያ የሶማሊያን አምባሳደር ለምክክር ወደ ሀገራቸው እንዲሄዱ ማዘዟና የራሷንም አምባሳደር ወደ ናይሮቢ መጥራቷ ሰሞኑን ሲዘገብ ሰንብቷል። የሱዳን ፕሬዚደንት ኦማር ሐሰን አልበሽር የአስቸኳይ ጊዜ አዋጅ ከደነገጉ በኋላ ዛሬ ማለዳ ካርቱም ውስጥ አደባባይ በወጡ ተቃዋሚዎች ላይ የጸጥታ ኃይሎች በከፈቱት የአስለቃሽ ጋዝ ተኩስ አንድ ሰው መሞቱ ተሰማ። የስድሳ ሁለት ዓመት ዕድሜ ያላቸው ፍራፍሬ ነጋዴ ሕይወት ያለፈው ሆስፒታል ውስጥ ሲሆን ለህልፈታቸው ምክንያት የሆነው በተተኮሰባቸው ጋዝ መታፈናቸው መሆኑን የሟቹ ቤተሰቦችና ሐኪሞች ለቪኦኤ ገልጸዋል። ሱዳን ውስጥ የተቃውሞ እንቅስቃሴዎቹ ከተጫሩበት ካለፈው ታህሳስ አጋማሽ አካባቢ ጀምሮ በ የተቀጣጠሉ ሰልፎችና ከመንግስቱ ኃይሎች ጋር በተፈጠሩ ግጭቶች እስካሁን ሰላሳ አንድ ሰው መገደሉን መንግስቱ አምኗል። የናይጄሪያ ፕሬዚደንታዊ ምርጫ ትናንት በተለያዩ የሁከት አጋጣሚዎች ምክንያት ተስተጓጉሎባቸዋል በተባሉ በሌጎስ፣ በሪቨርስ እና በአናምብራ ስቴቶች ውስጥ ድምፅ መስጠቱ ለሌላ ጊዜ በድጋሚ እንደሚደረግ ብሔራዊው የምርጫ ኮሚሽን አስታወቀ። ድምፅ መስጠቱ ከማዕከል ራቅ ያሉ ናቸው በተባሉ ገጠራማ አካባቢዎች ዛሬም ቀጥሎ መዋሉን ኮሚሽኑ ጠቁመዋል። ኮሚሽኑ የድምፅ ቆጠራ ውጤቶቹን ከነገ ሰኞ አንስቶ ይፋ ማድረግ እንደሚጀምር ማሳወቁን የምርጫውን ሂደት ለመከታተል አቡጃ የሚገኘው ሪፖርተራችን ፒተር ክሎት ይዘግቧል። ሁለቱም ተፎካካሪዎች ተቀማጩ ፕሬዚደንት መሐመዱ ቡሃሪና ዋነኛው ተቀናቃኛቸው አቲኩ አቡበከር በየግላቸው ድላቸውን እየተነበዩ ናቸው። በተመሳሳይ ዜና ሌላይቱ የምዕራብ አፍሪካ ሀገር ሴኔጎል ውስጥ ድምፅ ሰጪዎች ዛሬ ፕሬዚደንታቸውን ለመምረጥ ወጥተዋል። ተቀማጩ ፕሬዚደንት ማኪ ሳል በመጀመሪያው ዙር በዝርራ እንደማሸነፍ አልጠራጠርም ሲሉ ቀደም ሲል መግለጫ ሰጥተው ነበር። ይሁን እንጂ እጅግ ታዋቂ ናቸው የተባሉ የፖለቲካ ተቀናቃኞች በዛሬው ምርጫ ላይ እንዳይሳተፉ መደረጉን እየወቀሱ ያሉ የመብቶች ተሟጋቾች ቡድኖቹ በፕሬዚደንት ሳል ላይ ቅሬታ እያሰሙ ናቸው። 6.5 ሚሊዮን የተመዘገቡ ድምፅ ሰጪዎች ሴኔጎላውያን የወ ጡበት የዛሬው ምርጫ ውጤት እስከፊታችን አርብ ይገለጻል ተብሏል። የየመን ባለሥልጣናትና ሁቲ አማጺያን በመጀመሪያ ምዕራፍ ኃይሎቻቸውን ከሆደይዳ ወደብ ለማራቅ መስማማታቸውን የተባበሩት መንግሥታት ድርጅት አደራዳሪዎች ዛሬ አስታወቁ። ተዋጊዎቻቸውን ዋነኛው ሰብአዊ እርዳታ ማስገቢያ ከሆነ ሆዴይዳ ወደብ ማንሳት ተፋላሚዎች ወገኖች ባለፈው ታህሳስ የደረሱበት ስምምነት አካል ነው። ደቡብ አሜሪካ ውስጥ በቬኔዙዌላና በብራዚል ድንበር ላይ አራት ተቃዋሚ ሰልፈኞች ተገደሉ። እንዲሁም በሕፃናት ላይ የሚፈጸምን ፆታዊ ጥቃት የሰውን ልጅ ለአንዳች አጉል ልማድ ወይም እኩይ መንፈስ የመሰዋት ያህል ነው ሲሉ የሮማ ሊቀጳጳስ አቡነ ፍራንሲስ አስታወቁ። ዝርዝር ያሉ ዘገባዎችን ዘጌት ብዬ ይዤ መለሳለሁኝ። አሁን ለቀሪ ዝግጅት ወደ አሉላና ወደ አዲሱ ልመልሳችሁ። ይህ የራዲዮ መጽሔት ዝግጅት ነው። እሁድ የካቲት 17 ቀን 2011 ዓ ምት በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ የዛሬዋን ግጥም የላከልን የፈረንሳዩ አስራደው መግቢያ ወይም መንደርደሪያም አበጅቶላታል። አዲሱና ሉላ እስቲ ተጠየቁ፣ አብረን እንጠየቅ። በአጥንቱ ቸንክሮ ድንበር ያስከበረ፣ በጅማቱ አክርሮ በአንድነት ያሰረ ሰንደቅ የሰቀለ በአጥንቱ ሰክቶ በሥጋው ደሙ በቃል ኪዳን ጠንቶ በሰጣው አደራ ለቃል ኪዳናችን ዛሬ ላይ ቢጠየቅ ምንድን ነው መልሳችን? ወደ ዋናው ግጥም እንዝለቃ። ተጠየቅ ልጠየቅ በአገር በሃይማኖት በሚስት የለም ዋዛ ባሞሌ አይለወጥ ባራጣ አይገዛ። ብሎ የዘመተው ባድዋ በማይጨው ለአገር ለነጻነት ሕይወቱን የሰዋው ለእኛ ሲል የሞተው ድንበር ያስከበረ ባጥንቱ ቸንክሮ በአንድነት ያሰረ በጅማቱ አክርሮ ቆዳው ተፈቅፍቆ ብራና ተሌጦ ታሪኩ የተጣፈ በደም ተበጥብጦ ሰንደቅ የሰቀለው በአጥንቱ ሰክቶ በሥጋው ደሙ በቃል ኪዳን ጠንቶ ለሰጠን አደራ ለቃል ኪዳናችን ዛሬ ቢጠይቀን ምንድን ነው መልሳችን? ባሞሌ ለሸጥነው ለነጻነታችን ለተቸበቸበው ለባዕድ መሬታችን ለተሸራረፈው የአገር ድንበራችን ለተሸረሸረው ጥኑ እምነታችን ለእኛ ሲል የሞተው በአድዋ በማይጨው ዛሬ ቢጠይቀን ምንድን ነው መልሳችን? ለቃል ኪዳናችን መፍረስ ወይ መጠበቅ መልሳችን ምንድን ነው? ተጠየቅ ልጠየቅ ቢጠይቅ ታሪኩን ቢያነሳ አደራውን በደም የተጣፈ የአባት ኑዛዜውን ምንድነው መልሳችን ለሰጡን አደራ ማረጋገጫችን ለእኛነት መግለጫ የእኛነት ቃላችን ለቃል ኪዳናችን መፍረስ ወይ መጠበቅ መልሳችን ምንድነው? ተጠየቅ ልጠየቅ መልሳችን ምን ይሆን ተጠየቅ ልጠየቅ መልስ የሚሻ ለሁላችን የቀረበ ጥያቄ ሲል አስፍረዋል አስራደው በግርጌ ማስታወሻው። በስራቸውና ለአገር ባበረከቷቸው ተግባራት የአደዋ ድል ጀግኖቻችንን ለመዘከር የቋጠርኳት ስንኝ ነች ብሎናል። ቤተኛችንን አስራደውን እናመሰግናለን። ድምፃዊ ጎሳዬ ደግሞ የአየር ጉዞአችንን እንዲህ ይከፍትልናል። In a bedroom hall huh? ሳይ ተስፋዬን እናመሰግናለን። አዲሱ ሙዚቃው አዲሱ ሙዚቃ ነው ሆኖ አንድ ሁለቱ መራርጠናል ዛሬም ቢመጣ ይሻለዋልሽ። በተለምዶ አጠራር የፍቅር ቀን በእንግሊዝኛው መጠሪያው ቫለንታይንስ ዴይ በኢትዮጵያውያኑም ዘንድ እየተለመደ ይመስላል። የዘንድሮውን ታዲያ ለየት ባለ ሁኔታ ከሌሎች ጋር ያከበረችው በያሰሞን ደጋግመን ያቀረብናት የገንዘብ አያያዝ አማካሪ እና የቤት ግዢና ሽያጭ ባለሙያዋ የትናየት እሳቱ ነች ፍቅራቸውና የትዳር ሕይወታቸው ምሳሌነት አለው ላለቻቸው ሶስት ጥንዶች እውቅና ሰጥታ ሽልማትም አበርክታላቸዋለች። ባልና ሚስቱ ዶክተር የትናየትና ዶክተር ብርሃኑ ሌሎቹ ወይዘሮ ማርታና አቶ ኤርምያስ እንዲሁም ወጣቶቹ ኤርምያስና የትምብርሃን ናቸው የተመረጡት። እኛም ለዛሬው ሁለቱን ጥንዶች ብቻ አቅርበናል። ስናቀርብም በመመረጣችሁ ምን ተሰማችሁ? እስቲ የትዳር ተሞክሯችሁን አጋሩን ከሚሉ ጥያቄዎች ጋር ነው። አስቀድመን ግን ወይዘሮ የትናየትን ለመሆኑ ይህን እንደምን አሰብሽው? የመረጥሻቸውንስ በምን መስፈሪያ ለካሻቸው አልናት። የዶክተር የትናየት እና የዶክተር ብርሃኑን ጉዳይ በቅርብ ጊዜ ነው የተዋወቅኳቸው እና በአካባቢያችን ላይ በሚደረጉ ማህበራዊ ነገሮች ላይ እርስ በርሳቸው የሚያሳዩት መከባበር ልጆቻቸውንም የማግኘት አጋጣሚ እድል ገጥሞኝ ነበር። ሁሉንም ነገር ሳገናዝበው ባራያነት ራሴም የምጓጓበት የምደሰትበት የምኮራበት ቤተሰብ ስለሆነ ነው እነሱን አንድ ያየሁት ምስክርነት ስላለ ነው። ከዛ ውጪ ማርታና ኤርሚያስን ደግሞ ረዘም ላለ ጊዜ ነው የማውቃቸው የሀያ ዓመት ብቻም ቢሆን ሁል ጊዜ በፍቅር የተሞላ ጠቡ እንኳን ጠብ ሳይመስል ጠብም የሚባል ነገር አይችበትም። አላቅ ግን ሰው ተጋጭቷል ልትል የምትችልባቸውን እንኳን ነገሮች እንዴት አድርገው በቀልድ እና በጨዋታ እንደሚያሳልፉት በጣም የሚያስቀና ትዳር የእነሱን የማይቻለሁኝ። እና የሶስተኛውን ሰው ግን የአማኑኤል መኮንንን ደግሞ ከነ ባለቤቱ ነበር የጋበዝኩት፣ ግን አዲስ የተወለደ የአርባ አምስት ቀን ልጅ ስላላቸው ያው ብቻውን የመጣው እንዳያችሁት። የእነሱ ደግሞ እሱ ሁለት አመት ተኩሉ ነው። ረጅም ጊዜ በመኖር አይደለም የሱ የእሱ ያስደነቀኝ፣ የሀያ ዘጠኝ አመት ልጅ ነው አሁን የሶስት ልጆች አባት መሆኑና እጅግ በጣም ደስተኛ ሰው መሆኑን ከሀገሩ ልጅ ጋር ተጋብቶ በሌላ ቢዝነስ የምክንያት አግኝቸው ነው። አዲስ ነው አንተዋወቅም እና ያንን ሲገልጽልኝ ብዙ ወጣቶች አሁን ከራሳቸው አገር ሰው ውጪ ወደ ሌላ ዜጋው ውስጥ ገብተው እየተጋቡ እየኖሩ ስለሆነ ትልቅ አርያ ሊሆን ይችላል ለአዲሱ ትውልድ ብዬ አመራረጡም በዚህ ነው። በእርግጥ ሌሎችም የማላቃቸው ካሉ በአካባቢያችን ላይ እንዲጠቁሙኝ የተለያዩ ድርጅቶች ጋር ደውዬ ሰው ላኩልኝ ብዬ ጠይቄ ነበር። አጋጣሚ ሆኖ ቀኑ እስከሚደርስ ድረስ ማንም ሰው የላከልኝ ሰው ስለሌለ እኔው በአቅራቢያ ማቃቸውንና ለራሴ እንደ ምሳሌ የማያቸውን ለሌላው ደግሞ ጠቅማል ብዬ በምለው ነው የመረጥኩት። ወደ ዶክተር የትናየት እና ዶክተር ብርሃን ወግን እንዝለቅ። ዶክተር የትናየት ይጀምራሉ። እሺ እንግዲህ ከኛ የሀያ ስምንት አመት የጋብቻ ህይወት ሰዎች አንዳንድ ነገሮች ቢማሩበት በእኔ በኩል የምገልጸው የመጀመሪያው ጋብቻ የእግዚአብሔር በረከት፣ የእግዚአብሔር ስጦታ፣ ሁል ጊዜም ደግሞ በየሰዓቱ በየቀኑ የእግዚአብሔር እርዳታ ከተካተተበት አንዱ ለስኬት የሚያበቃው ነው የሚል እምነት አለኝ። በሁለተኛ ደረጃ ደግሞ ዝግጁነት ነው። ጋብቻ ታላቅ ኃላፊነት ያለበት ማዕከል ነው። የከበረ ታላቅ ኢንስቲትዩት ከሚባሉት ከመጀመሪያው ኢንስቲትዩቶች እንግዲህ አንዱ ጋብቻ ነው እና ወደዛ ስንሄድ ትልቁ ቃል ኪዳን የሚለው ነገር ነው። ኮንትራት አይደለም ጋብቻ እስከ መጨረሻው ድረስ ሰው በህይወት እስካለ ድረስ የምትዘልቅበት ነው የሚለው ነገር እና ቃልኪዳን ብለንም ስንገባ በሀብት፣ በማጣት፣ በጉብዝና፣ በድካም፣ በጤንነት፣ በህመም እንዲህ እንዲህ እያለን ከባድ ኃላፊነት ነው። የውዴታ ግዴታ ነው የምንገባው እና ያንን ለመሸከም ፈቃደኛነት ያስፈልጋል። ያንን እለት እለት አብረን በምናደርገው ህይወት እንደ ታታሪ አትክልተኛ መንከባከብ አለብን። ብዙ ጊዜ ነገሮች የሚበላሹት ምንድን ነው? አንዴ በጋብቻው ሰው ከገባ በኋላ በቀጣዩ አያያዙን ያላላዋል። ጥሩ ነገር ማየትን ያቆማል የመመሰጋገል ልምድን አንዱ አንዱን የማድነቅ ልምድን እነዚህ እነዚህ ነገሮች ይተዋል። ምክንያቱም ከጋብቻ በፊት በነበረው ግንኙነት ሁሉ ሰው ጥሩ ነገር ብቻ ነው የሚያየው። አንዳንድ ጊዜ ደግሞ ወደ ጋብቻ ሲገባ ክፉ ክፉ ነገሩን ብቻ ማየት ከጀመረ ሰው ለችግር የሚያጋልጥ ነገር ይሆናል ማለት ነው። ይሄ የሁለትዮሽ መንገድ ነው። ሁለቱም በእኩል ኃላፊነት አለባቸው ጋብቻው እንዲጠነክር ወይም ደግሞ ጋብቻው እንዲወድቅ። ስለዚህ ይሄ አብሮ ኃላፊነትን ተሸክሞ የመቀጠል ነገር አብሮ ባህሪ ለባህሪ ተግባብቶ፣ ተናቦ፣ ተቻችሎ፣ ተዋዶ ተከባብሮ መኖር የሚለው ነገር እንደ ዋናው መሰረታዊ ነው ብዬ አስባለሁ። አዲሱ እሱ ነው ያስመረጠን ነው የሚሉኝ። ወይዘሮ የትና የተያየችው። ዶክተር ብርሃኑስ ለምን እውቅና የተሰጣችሁ ይመስልዎታል? እሽ፣ አዲሱ መጀመሪያ የንድል ተሰጠኝ፣ አመሰግናለሁ። እንግዲህ ትዳር ጥበቃ የሚደረግለት ተቋም፣ ጥበቃ በህግ ይደረግለታል። ጥበቃ ማህበረሰብ ይደረግለታል። ጥበቃ በህግ ይደረግለታል። ትዳር አካባቢም የሀገርም መሰረት ነው። ትዳር የሌላቸው ሰዎች በከፍተኛ ስራ እንኳን አይታጩ፣ ወይም ትዳራቸው ላይ ችግር ያለባቸው ሰዎች እንደ መጥፎ ነጥብ ነው የሚያዝባቸው። ትዳርን የሚጀምረው ብዙ ጊዜ ወንድ ነው በባህላችን ተንበርክኮ ሴት ልጅን መጠየቅ እንትን በኛ ጊዜ አልነበረ። እሱን ሚስ አርገናል። ይሄኛው ትውልድ እንዲያውም ተንበርክኮ ነው የሚጠይቀው። ይሄንን ትርጉም መረዳት ያስፈልጋል። ይሄ ትርጉም እሺ መባል ብቻን ሳይሆን ሀላፊነትም ድርብ ሀላፊነትም ይዞ ይመጣል ለወንዱ ከዚህ ሌላ ትዳር ራሱ እንደ ጥሩ ዘር እንክብካቤ ይፈልጋል ትዳርም እንዲሁ ጎንበስ ብለህ ለምነህ ያገኘኸው ነገር በእንክብካቤ መያዝ በሀላፊነት ስሜት መያዝ የሚፈልግ ነው ሌላ ለትዳር በጥሩ ሁኔታ መሄድ ሁለት ዋና ነገሮች ያሉ ይመስለኛል የመጀመሪያው ነገር ለራስ ህሊና መታመን በምታደርገው በምትሰራው ነገር ሁሉ በባህሪህ ሁሉ ለህሊና ታመን። ሁለተኛ ደግሞ ለፈጣሪህ ታመን። ለነሱ ከታመንክ ለራስም ሰላም ታገኛለህ፣ አብረህ ካለው ሰውም ጋር ሰላም ታገኛለን። የወደፊቱን ጉዞ የተቃና ይሆናል። ትዳር ግልጽነት ይፈልጋል። በሀሳብህ፣ በንግግርህ፣ በስሜትህ፣ በአለም ላይ ካሉ ሰዎች ሁሉ ከትዳር ጓደኛ ጋር ግልጽ መሆን ይኖሩ። ለሌላ ሰው የማትናገረውን ነገር ከሌላ ሰው ጋር የማትካፈለውን ነገር ለመካፈል እድል ይሰጠሃል። ጥሩ ትዳር እስካሁን ባለኝ ትዳር ህይወት ውስጥ ምንም ሪግሬት የማደርገው ነገር የለም። የሚያዝኑበት ነገር የለም። የሚቆጩበት ቅር የምሰኝበት ነገር የለም። ድብብቆች በገቢ በሰዓት ማጥፋት በስራ ሁኔታ ወዘተር ምንም ድብብቆች መኖር የለበትም። አለመግባባት የሌለበት ነገር እንዳይመስልህ። ትዳር ትዳር አለመግባባት ሊኖረው ይችላል። ነገር ግን በግልጽ በመደማመጥ በመከባበር ማሳለፍ ይቻላል። አለመግባባት ከሌለህ ኑሮ ራሱ ሞኖ ሰለች ነው፣ ሰልች ነው የሚሆነው፣ አሰልች ነው። የሀሳብ ልዩነት መኖሩ ችግር አይደለም፣ ግን የሀሳብ ልዩነቱን እንዴት ነው የምንፈታው የሚለው ነው ዋናው ነገር። ስለዚህ በችግሮች ቢነሱ እኔ ባለቤቴን ከመውቀሴ በፊት ለዚህ ችግር መነሳት እኔ ምንድን ነው ያደረኩት አስተዋጽኦ፣ ይሄን ችግር ለመከላከል ምን የተለየ ነገር ማድረግ አለብኝ ስላለሁ እንጂ ባለቤቴን በመወንጀል ጊዜህን አላጠም ሌላ የመዝናናት አጋጣሚ ሲገኝ ተጠቀምበት ባለቤትህንም ልጆችህንም ይዘህ የመዝናናት አጋጣሚ ከተገኘ ተጠቀምበት ሌሎች ሰዎችን ዘመዶችን ጓደኞችን መጠየቅ ጥሩ ነው ህይወትን መካፈል የእነሱንም ችግሮች የእነሱንም ጭንቀቶች መካፈል የራስህንም ሀሳብ ጭንቀት ካለም ከሌለም ደስታህን ማካፈል የሄድክበትን መንገድ መመካከል ጥሩ እናመሰግናለን ዶክተር የትናየት፣ ዶክተር ብርሃኑ ይስጥልን። እናመሰግናለን። ደስ ያለው ቢኖር ያመስግን። ስባት ብለናል። ደስ ብሎን ይመስገን። ጌታ ይግበር። አለም ያሳየ ፍቅር። ደስ ያለው ቢኖር ያመስግን

አዲሱ ዶክተር ሬትና እና ዶክተር ብርሃኑ ግሩም የጋብቻ አስተማሪም ይመስላሉ። ከልምዳቸው ግሩም አድርገው ነው ለነገዎች ተጋቢዎች ያጋሩት። እናመሰግናለን። ትዳር ከያዘ ገና ሁለት ዓመት ተኩል ነው የመጀመሪያ ወንድና ሴት ልጆቹ መንታ ሆነው ተወለዱ ከሁለት ወር በፊት ደግሞ አንድ ወንድ ልጅ ጨምሮ የሦስት ልጆች አባት ሆነዋል እንደምን ሆኖ ነው ታዲያ የ29 ዓመቱ አማኑኤል መኮንን የጥሩ ባለትዳር ምሳሌ የሆነው እኔ መጀመሪያም ስትነግረኝ አይገባኝም ነው ያልኩት እውነት ለመናገር እንደዛም ሆኖ ግን ተቀብያለሁ እግዚአብሔር ስጢልኝ ብያለሁ ለዚህም ሁኔታ ደግሞ ያደረሰኝ የምለው የእኔ ብርታት ወይ የእኔ ጉብዝና ሳይሆን ሁለት ነገር ነው። አንደኛ እግዚር መርጦኝ ሁኔታ ውስጥ እንድገባ ፈቃዱ ሆኖ ነው። ምክንያቱም ሳደግ ምናምን እኔ ብዙ አግብቼ እንደዚህ አርጌ ልጅ ወልጄ አልልም ነበር። ብዙ ወደ ንግድ ምናምን ነበር የማወራው ግን እግዚር የተሻለ ፕላን ኖሮ ወደዚህ ገብቶኝ እንግዲህ አሳክቶልኛል። ከዛ በተረፈ ደግሞ እናትና አባቶቼ ናቸው። ያው በተለይ አባቴ ገና ኮሌጅ ፍሬሽማን ሆኜ እንኳን መቼ ነው ጮኛ የምታመጣው ይል ነበር። ግፊቱ ከዛ ነው። እሺ እና ያው እኔ ደግሞ ወደዛ ነገር ላይ ብዙ ጎበዝ አልነበርኩም፣ ግን ሁል ጊዜ ስለሚወራ ምንድን ነው እሱ አስተሳሰቡ ገርል ፍሬንድ ምናምን ቤቴ እንዳታመጣ፣ ግን ወስነ እጮኛ የምትላትን ማንኛውም ጊዜ እቀበላለሁ ነበር የሚለው። ያ ነገር ባልክ ባላስበውም ወይም ባላምንበት እንግዲህ ውስጤ ቀርቶ ነበር ማለት ነው ከአስራ ስምንት ዓመት ጀምሮ እና ሁኔታዎች ሲሳኩ ከባለቤቴ ጋር ከየትም ብርሃን ጋር ቢያንስ ወደ ስድስት አመት ዝም ብሎ ከጓደኝነት ያላለፈ ትውውቅ ነበረን። እንደ ድንገት የሆነ ጊዜ ላይ ወደ ተሻለ መንገድ ሄድን። አንድ አመት ከስምንት ወር ፕሮፖዝ አድረግኩኝ። ከአንድ አመት ከስድስት ወር በኋላ ያው ተጋባን። እግዚአብሔር ፍቃዱ ሆኖ ደግሞ ከሁለት ወር በኋላ አረገዘች እና ህይወት ተጀመረ ማለት ነው። መንታ ልጆች መጡ። አሁን ደግሞ ባለፈው በሽልማቱ ወቅት ያልተገኘችው ወይዘሮ የትም ብርሃን አራስ ስለነበረች እንደሆነ ሰምቻለሁ። ደህና ነች፣ አሁን ደህና ነው፣ እየበረታች ነው። እሷንም እንኳን ደስ ያለሽ በልልን። የትም ብርሃን ግን አስባበት ነበር ለጋ ብቻ እንደው ድንገት አልሆነባትም። ያው እንደምታጫውተኝ ከሆነ እሷ እንደኔ አልነበረም እንደውም፣ በሀያ ሁለት በሀያ ሶስት አመት ነበር። ዝም ብሎ ውስጣዊ ምኞቷ የነበረው እና እዚህ ሀገር ያው ኮሌጅም አለ ከዛም በኋላ ምንድን ነው ስራ ስትይዝ የራስህን ኑሮ መምራት የምትፈልገው ነገር አለ እና ሁኔታዎች እንትና አላሉም። ግን እግዚአር ባለው ጊዜ በጣም በጣም የምትገርም ልጅ ነው ያገኘሁት እና ያው እሷ ልባ ውስጥ የነበረ ነገር ነው፣ እና እግዚአብሔር ለሁለታችንም ፈቀደልን። በጣም ጥሩ ነው። እንኳን ደስ ያላችሁ። እግዚአብሔር ይስጥልኝ። እንኳን አብሮ ደስ አለን። እግዚአብሔር ይስጥልኝ ለእድሉ

አዲሱ የአማኑኤል ነገር አንድ ሁለት ነገር እንድጨምር ጋበዘኝ። አማኑኤል እዚህ ተወልዶ ያደገ ነው። ወጣት ሆኖ የሶስት ልጆች አባት መሆኑ ብቻ ሳይሆን በዚህ አገር ባህል ውስጥ አድጎም ስለሆነ ለባህሉ ለቋንቋ ያለውንም ቅርበት ያሳያል። ለቤተ ክርስቲያን አካባቢ እንደሚያዘወትር ሲናገሩ ስነ ስርዓቱ ላይ ሰምቻለሁ። አማርኛው ራሱ እዚህ እንዳደገ ልጅ አይደለምና ይሄ ሁሉ የሚያስመሰግነው ይመስላል። በጣም በጣም ጥሩ ነው። ለሽልማት የሚያበቃው ነው። ምሳሌነቱ እንግዲህ ወይዘሮ የትናየት እሳቱ እንደተናገረችው እዚህ ሀገር የሚወለዱ ልጆች ብዙ ጊዜ ዝንባላቸው ከዚሁ ሀገር የማግባት ነገር አለ። እሱ ግን ባህሉን ጠብቆ የሀገሩን ልጅ ፈልጎ ይሄ ነው ያስመረጠ ይመስለኛልና ወጣት ሆኖ ትልቅ የቤተሰብ ኃላፊነት መረከብም ጥሩ ምሳሌ ነው። ባለፈው የጀመርነውን ታዲያ አዲሱ ዛሬ እናጠቃልላለን። የኢትዮጵያ አየር መንገድን የተመለከተ ዝግጅታችን ማለትህ ነው። ልክ ነው አዲሱ። ባለፈው ውይይት ካፕቴን ዮሐንስ እና የህዝብ ግንኙነት ኃላፊው አቶ አስራት በጋሻው ሶስት ሆኖ ከቀረቡበት ሁለቱ የተናገሩትን ስናሰማ ካፕቴን ደስታ ዘሩ የሁለቱን ከማድመጥ ያለፈ ምንም አላሉምና ዛሬ ሰፊውን ቦታ ይይዛሉ። እንዲያውም አዲሱ በአንተ ጥያቄ ነበር ያለፈውን ውይይታችንን የገታ ነው። እና ታስታውሰን። አዎ፣ ካፕቴን ደስታን ለትዕግሥታቸው አመስግኜ እስቲ የበኩሎውን ይንገሩን፣ ቅሬታ ውስጥ ምን ነበር ነው ያልኳቸው። በል ልንበር ነው እንግዲህ፣ ተዘጋጅ፣ ቀበቶ ጠቃል ወደ ካፕቴን ደስታ እንሂድ። እስካሁን በትዕግስት ስለጠበቁን፣ ካፕቴን ደስታ እናመሰግናለን። ባቀረብናቸው ሁለት አንጋፋ አብራሪዎች የእርሶስም በተለይ በአንደኛው እንግዳችን ተነስቷል በካፕቴን ብርሃኑ እና ያን ሰምተው መልስ መስጠት አለብኝ ብለው ደውለውልኝ እዚህም ቢሮ ኢሜል አይቻለሁና ምን ሊሉ ነው የፈለጉት? ምን ተነስቶ ምንድን ነው ማስተባበል የፈለጉት? ከዛን ጀምር ወደ ዝርዝር እንገባለን። አይ በጣም ጥሩ አመሰግናለሁ ስለሰጣችሁኝ እድል እኔ ይሄን ነገር ይሄን ኢንተርቪው ለማድረግ መቼም ፈልጌ አይደለም ተገድጄ ነው ማለት ይቻላል። ምክንያቱም ከሁለቱም ካፕቴኖች ጋር ባለኝ የቅርብ ወዳጅነት በተለይ ከካፕቴን ብርሃኑ ቀደም ብሎ አሁን በቅርብ ጊዜ ወዲህ ግን እንደዛም ብንሆንም ካለኝ ከበሬታ አንጻር ይሄን ነገር ከነሱ አፍ መስማቴ ትንሽ ስለገረመኝና ትክክለኛውን እውነት ማቅረብ አለብኝ ብዬ ሰላመንኩ ነው። እኔ ከዚህ በፊት ኮፓይለት ሆኜ ከካፕቴን ብርሃኑ ጋር ትሬኒንግ ወስደናል። እሱ ካፕቴን ሰቨን ሲክስ ሰቨን፣ እኔ ኮፓይለት ሆኜና በዛን ጊዜ በካፕቴን ብርሃኑ ላይ የሙያዊ ድክመትና የአስተዳደራዊ ችግር ከበፊት ጀምሮ እንግዲህ ገና አየር መንገድ ምን እንደሆነ ሳላቅ ጀምሮ በተከታታይ የነበረ ችግር አለ። ያንን ችግር እኔም ቫይስ ፕሬዚዳንት ሆኜ በማልክ በምሰራበት ጊዜ በሆደ ሰፊነት ነገሮችን በማቻቻል በትዕግስት ክብሩን እና የሚገባውን ነገር ሳያጣ ጡረታው እስኪደርስ ድረስ በክብር እንዲሰናበት የተቻለውን ነገር አድርገናል። ከዚህ በፊት ይህን ሰውዬ ካፕቴን ያደረጉት ሰዎች አሁን፣ ለምሳሌ ካፕቴን አስረስ ነበረ። አስተማሪ እሱ ነው። ካፕቴን ሲሙሌተር ያሳለፈው ለምን አልጣሉም? ያኔ እግርኛ ተናጋሪ ስለሆነ ማለቴ ነው። ከዛ በኋላ አውሮፕላን ትሬኒንግ ከካፕቴን ሀብቴ ጋር ነው የወሰደው። ካፕቴን ሀብቴ ማሳድፎታል። ለምን አልጣሉ? ስም ትግኛ ተናጋሪ ነው። ከዛም በላይ ብዙ ገበና ለመደበቅም ተሞክሯል። ካፕቴን አንተ ሆነኝም ቢሆን በዘር ነው ያለውን ነገር እኔ አልቀበለውም። ምክንያቱም ሀያ አመት በፊትም እኔ ወጣት ካፕቴን ሆኜ ዶሜስቲክ ማኔጀርነት በቺፍ ፓይለትነት በማገለግልበት ጊዜ እሱ እንዲሁ በሕክምና ምክንያት ላይሰንሱን አቶ ቢሮ በተመደበበት ሰዓት ታላቅ ደግነት የተደረገለት ሰው ነበረ። በዛን ጊዜም እነ ካፕቴን ከበደ አለቃ በነበሩ ጊዜ ሊመሰክሩ ይችላሉ። የዛን ጊዜ ከስራ ውጣ ያለውም ሰው የለም። ከዛም በኋላ በካፕቴን ተስፋዬ አምባዬ ጊዜም ከሴኪሪቲ ጋር ተጣልቶ ቀበቶ አላወልቅም እንግዲህ ፍተሻል፣ እንግዲህ እንደምታውቁት ሴኪሪቲ ፍተሻል ፍተሽም ብሎ ሲሄድ ካፕቴን ተስፋዬ በጊዜው ያንን ጥፋ ሲያጠፋ እኔን ከቤቱ መልሼ ባክ ባክ እንደ እንዳትሰራ ብለን መልሰን ወደ ስራው ሲመለስ በዛን ጊዜም ይሄንን ድክመት አይቶ አላባረረውም። ከትልቅ ባለስልጣን ጋርም ሰድቦኛል ብለው ሪፖርት ሶስት አድርጎ ፍላይት ላይ በማኮ ላይ እንኳን ባለስልጣን ቀርቶ መንገደኛ ዛሬ ማመናጨቅ መናገር በማይቻልበት ጊዜ ከባድ ስህተቶች በሚሰራበት ጊዜ በዚህ በዘሩ ምክንያት ይሄን አረክ ብሎ ከስራም ያገደው ሰው የለም። እና ይሄ የኢትዮጵያ አየር መንገድ በሙያ ብቃት ብቻ ላይ የተመሰረተ ስራ የሚሰራ ነው እንጂ በዘር በምናምን የሚባል ነገር እንደሌለ አስቀድሜ መናገር እፈልጋለሁ። እሺ፣ አንድ ጥያቄ ነው ከዚሁ ጋር ላስከትል። ካፕቴን ደስታ ከዚህ ቀደም ካፕቴን አስረስ ናቸው ካፕቴን ብርሃኑን ሲሙሌተር ላይ አሰርተው ያሳለፉት እና በዘር የምንሰራ ከሆነ ለምን ያን ያሳለፉት ለምን አይጥሉትም ነበር ብለዋል። ጥሩ ነጥብ ነው። ግን እርስዎ ሙያዊ ድክመት አላቸው ካፕቴን ብርሃኑ ብለዋልና ሙያዊ ድክመት ካላቸው ለትሪፕል ሰቨን ተዘጋጅ ተብለው ሲያበቁ እየጠበቁ ነው ተደውሎ ስም ተሰርዟል የተባለው። ሰላሳ ዓመት በላይ የበረሩ ሰው ሙያዊ ድክመት በአስተዳደሩ የተነገር እንደሆን አላቅም። እርስዎ ፓይለት ነውት፣ እንግዲህ ወይም አስተዳደር በነበሩ ጊዜ እንደሆነ አላቅምና ይሄንን ለመገምገምስ እንዴት ነው ከምን ተነስተው ነው የሰላሳ ዓመት ፓይለት? ቀደም ሲል አቶ አስራት ብቃት ያላቸው በስራቸው የተመሰገኑ እያሉ ነውና፣ ምናልባት የሁለታችሁም ሀሳብ እንዳይቀረንም ሰጋለሁ አይ ደህና፣ እሱ አቶ አስራት ራሱ በፒያር በኩል ያለው ነው የሚናገረው። እኔ ይሄን ምልህ ዝም ብሎ አሉ ባልታ ሳይሆን ነገ ከፈለጉ ከፈለገ ካፕቴን ብርሃኑ ሬከርድ ይዘን ሀብቴን ሊረዳኝ ይችላል። መነጋገር ይቻላል። አንድ ሰው አንድ ጊዜ ሁሉን ነገር ቶሎ ቶሎ አድርጎ ጨርሶ ሊያልፍ ይችላል። አንዳንድ ሰው ድግግሞሽ ይፈልጋል። ካፕቴን ብርሃኑ አብዛኛውን ጊዜ የአውሮፕላኑ ላይ በድግግሞሽ የሚያለፈ ሰው ስለሆነ ይሄ ሀቅ ስለሆነ ብዙ ችግር የለም። ይሄንን በማስረጃን ትናረጋለን። ካፕቴን ብርሃኑ ትሪፕል ሰቨን እንዲበሩ ተወስኖ ተደውሎ ተሰርዟል። ስምህ ተባሉ ያን ጊዜ እሳቸው ተሰርዘው ማን ነው የበረረው? ይችንም አብሮ ቢገልጡልኝ። ሁለተኛ ካፕቴን ብርሃኑ በግልጽ የሚናገሩት ብርሃኑ ትግራይ አይወድም ብሎ ካፕቴን ደስታ ፈርጆኛል የሚል ነገር ተናግረዋልና ከፈለጉ በግልጽ ነግሬዎት፣ እርስዎ ውሳኔ እንዲያደረጉ ብዬ ነው። እሺ፣ ካፕቴን ዮሐንስም አቶ አስራትም ያለውን ሰምቻለሁ። በካፕቴን ብርሃኑና በካፕቴን አንቶኑ የተነሱት ነገሮች በደፈናዊ አስተዳደራዊ ችግር ነው የሚል ቢሆን ምንም አልነበረም። ግን ያሳዘነኝ ነገር ከማንነት ከዘርጋ ስለያያዙት ነው። በዚህ ጉዳይ ላይ መነጋገርም ኔጎሼት ማድረግም መቀየርም በማይቻል ጉዳይ ላይ ጽንፍ ይዞ በዚህ እድሜ ማካረርና ያስፈልግ ኮሜንት መስጠት አግባብ አለው ብዬ አላምንም። አንድ ሴኪሪቲ ጅማ ላይ እንዲያደረገኝ ከዛ ዲሞትድ ሆነ፣ ባህር ዳር ተላለፈ። ካፕቴን ብርሃኑ ሴራዊ የአቶ ተወልደ ሴክሬታሪ፣ የካፕቴን ደስታ ሴክሬታሪ ነው የሚለው እና ለሚሰማውም ሰው መቼስ ስሜ በተደጋጋሚ ስለተጠቀሰ ነው ለመመለስም የተገደድኩት። በተለይ ካፕቴን ብርሃኑ እኔ ምንም ያላደረግኩትን ሰው እድሜው ደርሶ ጡረታ የሚወጣ ሰው እኔ ከቢሮ ከወጣው ከአምስት ዓመት የሆነኝ ሰው እንደገና አንስቶ ትሪፕል ሰቨን ላይ ተራዬ ደርሶ እሱ አስቀረኝ። ትክክል አይደለም። በእኔ ተራ ነው የሄደው የሚለውንም እኔ ኬት እንዳመጣው አላውቅም። ኮታ አለ፣ ወተራ አለ። ማንም በተራው ሄዷል። እንኳን እኔ ሌላም ሰው ሄዷል። እሱ እንደ ጉደንት መነሳቱ አልገባኝም። እዚህ ላይ በዘር እኔ ከኋላ ቀረው የሚባለው እሱ ብቻ አይደለም እንግዲህ፣ እዛ ዘር ተወላጅ ኢትዮጵያ አየር መንገድ ፓይለት ውስጥ ይሄ ምንም የምልህ ልክ ያልሆነ ነገር ነው። እኔ እንዳልኩ በዘር የሚባል ነገር ፍላይት ኦፐሬሽን ውስጥ በችሎታ ካልሆነ በስተቀር በዘር የሚባል ነገር እድገት ላይ እንትን አይልም። አሁን ለምን እኔ እንደ ምክንያት እንዳቀረበ እኔ አላውቅም። አንድ ነገር ላንሳ እስቲ። ካፕቴን ብርሃኑ የሚሉት ለትሪፕል ሰቨን እንደሚበሩ ተነግሯቸው እየተዘጋጁ ስልክ ተደውሎ ነው የቀረቡት ብለዋል። እዚህ ላይ እስቲ እርሶ እርዱኝ። ያን ጊዜ እርሶ ቢሮ ነበሩ፣ ስለዚህ ያውቁ ነበር እርሶ። እኔም የማውቀው ነገር የለም። እኔና ካፕቴን ብርሃኑ እኔ ቢሮ በነበርኩ ጊዜ ጥሩ ግንኙነት ነበረን። እኔ ቢሮ በመግባቴም ከማንም በላይ ደስተኛ መሆኑን ቢሮ ይድረስ መጥቶ ይሄ ነገር ከእኔ በላይ ይሄን ቢሮ ዲዘርቭ የሚያደርገው ሰው እንደሌለ በጣም በጣም ደስተኛ እንደሆነ ነገሮ፣ የተለያየ ነው። ከጸሐፊ ጋር ከሚነጋገር ከእኔ ጋር ቢነጋገር ይቀለው ነበር። ጸሐፊ ዋና እኔ እንግዲህ አንድ በር ነው የሚለየን የአቶ ተወልደ ጸሐፊና አቶ ተወልደም አንድ በር ነው እኔና ካፕቴን ብርሃኑ ንግግር አለን። ጥሩ ግንኙነት አለን። በዛ መሰረት ገብቶ ቢያናግረኝ ጥሩ ነው። ያኔ ግን እየተዘጋጁ እያሉ ጸሐፊዋ ደውላ፣ እርስዎ ቀርተዋል ስትል ይሄን አቁም ነበር። እርስዎ ቢሮ ካሉ ማለቴ ነው። እኛ ለጸሐፊም ትዕዛዝ የሰጠሁበት ግን የለም። እኔ ይሄንንም በአንደዚህ በሬዲዮ ነው የምሰማው። እኔ ይሄን ጉዳይ ካፕቴን ብርሃኑ ለራሴ መጥቶ ሊያናግረኝ ሲችል ጸሐፊዋ ብሎ ጸሐፊዋ ደወለችልኝ ጸሐፊዋ መለሰችልኝ ነው የሚለው ይሄ ሲሆን ውስጥ አግባብ ነው ወይ? ያ ጸሐፊዋ ጸሐፊ ነች፣ አለቃለ የክፍሉ ኃላፊ እኔ ነኝ። እኔም ማናገር ይቀላል ወይስ ከጸሐፊ ጋር ተነጋግሮ በዛ ቂም ይዞ በሌለ ነገር ላይ ተነስቶ እንደገና እንዲህ አይነት ስም ማጥፋት ይቀላል ወይስ መነጋገር ይቀላል? ልክ ነው ለነገሩ ግን ምንድን ነው መልእክት መቼም ሲላክ በጸሐፊ ነው። የተለመደ ነው። እርስዎም ይንገሯት ለጸሐፊ ሆን አቶ ተወልደ የሚናገሩ ጸሐፊ ነች እና አባባሉ እዛ ድረስ ችግር የለውም። ነጋሪው አሁን ወይ እርስዎ ወይ አቶ ተወልደ ነወት ወይ ነው የእኔ ጥያቄ። እርስዎ ምን የሚያውቁት ነገር እንደሌለ የሚነግሩኝ፣ እኔ ለጸሐፊ የተናገርኩት ደዊና ንገሪ ደዊና ትንገሪ ያልኩት ነገር የለም። እኔ የምለው አሁን እንግዲህ የምናወራው የአምስት የስድስት የሰባት አመት በኋላ ነገር ነው የምናወራው። እኔን ሁሉ ሬከርድ ይዤ በዚህ ዛሬ አምስት አመት ለሴክሬታሪ ምን ተናገር ያለው አልተናገርኩ የሚለው ነገር ከባድ ነው። ግን የእኔ ፖይንት ምንድን ነው? እኔና ካፕቴን ብርሃኑ ረጅም ጊዜ ወዳጅነት አለን፣ ንግጥሩ ቅርበት አለን፣ እነጋገራለን። በጊዜው ያን ነገር ከጸሐፊዋ አልፎ ቢመጣ ለእኔም አንድ ሰው እኮ በጊዜው ችግሩን ቢነገረው ለማስተካከልም ለማስረዳትም ወይ ቅርታ ለመጠየቅ እድል ይሰጣል እንጂ አሁን በሴክሬታሪዋ በኩል እንዲነበር እንዲነበር ብሎ የሚለውን ነገር በሬዲዮ ይሄን ነገር ጀስቲፋይ ለማድረግ በጣም አስቸጋሪ ነው። ስላይት ኦፐሬሽንስ ውስጥ እኔን ሁሉ አመት ስኖር በማንነት በዘሬ የተበደልኩት ነገር የለም፣ ማንም ተበድሏል ብዬ አላምንም። የለም፣ እንዲህ የሚባል ነገር ይችላል፣ ይችላል፣ አይችልም፣ አይችልም ነው። በቃ ይኸው ነው። ከዚህ በፊት እኔና እሱ በሰው መሀል ምስካሪ አቅርበን እንደዚሁ ባሉ ባልታ ነገር በተነሳ ልክ አይደለህም ብዬ አነጋግሬዋለሁ። ይሄ ቅሬታ እንደፈጠረበት አቃለሁ። ተነጋገርን ብለዋላው። ይቅርታም የጠየቀኝ ሰው ፊት ነው። እኔ ሰውየውንም ይዤ እመጣለሁ ስቱዲዮ። ምክንያቱም በዚህ እድሜ ተው፣ ልክ አይደለህም፣ ለምን የማይሆን ነገር ታወራልህ? በሚል ይቅርታ ጠይቋል። ሁለተኛ፣ እኔ እና እሱም ለብቻችን ስንነጋገር ይቅርታ ጠይቆ ተለያይተናል። ጡረታ ከወጣ በኋላ ማለት ነው። እዛ በኋላ ነው። ሰሞኑን ነው ኩርፊያ ምናምን የማየው እንጂ እኔ ችግር የለብኝም። እኔ የቤተሰቡ ጋር ወዳጅ ነኝ፣ እሱም ወዳጅ፣ የቤተሰቡም ወዳጅ ነኝ። እኔ ካፕቴን ብርሃኑ የሚገባውን ነገር አልከለከልኩም። ትእዛት ሌላው ቀርቶ ማንንም ቢሆን የሚገባውን ነገር አልከለከልኩም። ከፊት ግን ሲንከባለል የመጣ ችግሮች አሁን ይሄንን እኔ ከፋ ያደረገው አዲሱ እኛ እንግዲህ እንደ ካፕቴኖቹ ከስምንት ሰዓት በላይ አንበርምና እዚህ ጋር ልናርፍ ነው። ልጄ ቀበቶ እንዳጥብቅ እንግዲህ ኢትዮጵያ አየር መንገድ ስትበር እንቅልፍ ላይ እንደ ሰመመን የምትሰማው ጣዕመ ዜማ ነው ይሄ። አይደለም? ልክ ነው። ለአየር መንገዱ ከተቀነባበሩ በርከት ያሉ ዜማዎች ይህ አንዱ ይመስለኛል። አሁን አድማጮች፣ የንጉሴ አክሊሉ መስኮት ሊከፈት ነው። ልጅ ይወርሳል፣ የልጅ ልጅ ያወድማል የሚለው የየት አገር አባባል እንደሆነ ያውቃሉ? ንጉሴ አክሊሉ መልሳለሁ። እናዳምጥ። ሰላም ንጉሴ፣ ሰላም ንጉሴ አሉላና አዲሱ እንዴት ሰነበታችሁ! የዛሬው መስኮቴ ሲከፈት እናንተ ጋር የደረስኩት በኤሌክትሪክ ሳይሆን በሶላር ብርሃን ነው። እና የዛሬ እንግዳዬ ከአምሳ ዓመት በፊት ከባህር ዳር ፖሊቴክኒክ ኢንስቲትዩት የተመረቁ ናቸው። ቤታ የተሰኘው ኩባንያቸው 25ኛ አመት የምስረታ በዓሉን ሲያከብርና እንዲሁም ደግሞ የእሳቸው ሰባ ሦስተኛ ዓመት የልደት በዓል ሲዘከር ተገኝቼ ነበር። እኔም ተጠርቼ ከአንድ መቶ ሚሊዮን ብር በላይ የሚያወጣ ሀብትና ንብረታቸውን ለሦስት ልጆቻቸው ሲሰጡ እዚያው ነበርኩ። ግለሰቡ ከባህር ዳር ፖሊቴክኒክ ትምህርታቸው በኋላ ጀርመን አገር ሄደውም ተምረዋል። እንደው ለመሆኑ ጀርመኖች ሀብት በማውረስና በመውረስ ረገድ የሚናገሩት ነገር አለ ይባላልና ያንን ያስታውሳሉ አልኳቸው፣ እንግዳይን ኢንጂነር ካሳ ወልደሰንበትን። ጀርመኖቹ እንደሚሉት አባት አንድ ኩባንያ ያቋቁማል፣ አንድ ልጅ ይወርሳል፣ የልጅ ልጅ አወድማል የሚሉት ነገር አለ። ይህም በምን ምክንያት ነው? እንግዲህ የኩባንያውን አመጣት ስለማወቁ እንዴት ተደርጎ እዚህ እንደደረሰ ስለማወቁ በቀላሉ የመጣ ነገር ስለሆነ በቀላሉ የማጥፋት የመቀለድ ወይም ደግሞ እንዲሁ መንገድ ላይ ይመጣል። ጉዳይ ይኖራል። ይሄ እንግዲህ ያው ስላልደከሙበት ምናልባት ይሄ ነገር በነፃ ያገኙ ስለሆነ እንዲሁ በቀላሉ ይጥሉት የሆን የሚለው ሀሳብ መቼም ሁልጊዜ አእምሮ ውስጥ ይብላላል። ኢንጂነር ካሳ ወልደ ሰንበት ሀብት ንብረታቸውን ለሶስት ልጆቻቸው ሲሰጡ የራሳቸው የሆነ ደግሞ ስጋት አላቸው። አንድ አካባቢ እየተደላደለ ለሁሉም እኩል የሆነ የጨዋታ ሜዳ ሲኖር ችግር የለውም። ነገር ግን በአንዳንድ ምክንያቶች ይሄ ነገር እኛ ባሳለፍነው ጊዜ የጨዋታ ሜዳው እኩል አልነበርም። ጎባጣ አንድ ቦታ ጠማማ፣ አንድ ቦታ ቁልቁለት፣ አንድ ቦታ ዳገት ነው። ስለዚህ ለሁላችንም እኩል አልነበረም እንትኑ ማለት ይቻላል። ስለዚህ እነዚህ ልጆች ይህንን ይቋቋሙታል ወይ? ብዙ ነገር አለ። አሁን እንዲሁ ልጥቀስል፣ ለምሳሌ ጉምሩክን ብንወስድ፣ ጨረታ ሁልጊዜ እንሳተፋለን። አሸንፈን፣ በተወሰነ ዋጋ ከውጭ ባገኘነው ዋጋ ላይ ተመስርተን ዋጋ ሰርተን፣ ያን ዋጋ በዛ ዋጋ አሸንፈን እቃው ሲመጣና ጉምሩክ ሲደርስ፣ አይ ዋጋው ይህ አይደለም እኛ እኮ በሕጋዊ መንገድ ያመጣ ነው ነው በባንክ በኩል ነው ያመጣ ነው። ስለዚህ ያው ምንድነው የጉምሩክ ነጋዴ ማለት ትክክል የማይሰራ ነው ተብሎ የሚገመጥ አይምሮአቸው ውስጥ ያለ ነገር አለ ሁልጊዜ። ስለዚህ መተማመን የለም በመንግስትና በንግዱ ኅብረተሰብ። ይሄ ወደፊትም ቢሆን ካልተሻሻለ በጣም አስቸጋሪ ነው። እነዚህ ልጆች ይህንን ኪሳራ ይቋቋሙታሉ ወይ? እንደኛ እኛ ግድ የለም ብለን ውጠን ወስደን ስማችን ይጠበቅ ግድ የለም ብለን ኪሳራ ገብተን ሰርተን ለሚቀጥለው ጊዜ እንሻሻላለን ብለን የምንሰራበት ጊዜ አለ። እንደዚህ አይነት እድገት ይኖራቸው ወይ የሚለው ያሳስባል። ምክንያቱም እነዚህ ልጆች አልጋ በአልጋ ነው የመጡት። በውጭ ሀገር ሄዶ ተምሮ ነው የመጡት። ሁሉ ነገር እንደው እንደዚህ ያለ ነው የደረሳቸው እና በቀላሉ ይሸንፉ ይሆን የሚለው ሀሳብ ሁልጊዜ አይምሮ ውስጥ ይጉላላል። ኢንጂነር ካሳ ወልደ ሰንበትን ዛሬ ጭምር እጅግ እያሳሰባቸው ያለው የአገር ውስጥ ገቢ ጉዳይ። ምክንያቱም እነዚህ ልጆች አልጋ በአልጋ ሳይገጥማቸው ይቀራል እነሱ የሚመጡት በአምስት ዓመት ነው ህግ ሰጥቷቸዋል እስከ አምስት ዓመት መምጣት ይችላል የሚል የሚመጡት ምን መቼ ነው እኔ በየአመቱ ላል ኢንጂነር ካሳ በውጭ ወደ ተመሳይቼ ምናምን አቅርቤ የሚገባኝን ከፍዬ በአመቱም ደግሞ የቫቱን የምኑን ሰብስቤ ሰጥቼ ነው አሁን ከአምስት ዓመት በኋላ መጥተው ይህንን ሂሳብ አንቀበልም ይሄ አይሆንም ይሄ አይወጣም ይውሉና ሂሳቡን እንግዲህ አምስት ዓመት በአንድ በኩል ሚኒ አመቱ በዛው አመት ዲክሌር ያደርከው ወይም ደግሞ አትርፊ ያሉ የምትለውን ነገር ወይ ተከፋፍል ወይ ደግሞ ወደ ካፒታል አዙ ሊላልጋቸው እነሱ ግን ይሄን ካረኩ በአምስት አመት መጥተው ያን ሁሉ ያፈርሱታል ማለት ነው። ምክንያቱም ሂሳቡ ትክክል አይመጣም። ይሄን አልቀበልም፣ ይሄን አልቀበል፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ሲባል ከአምስት አመት በኋላ መጥተው እነሱ በዘገዩበት እንደገና ይሄና ይሄን ያልክፈል ይሉ ና ከዛ ቅጣት አለ፣ ከዛ ወለድ እነሱ በቀሩበት ኔ ወለድ ለምን ከፍላለሁ? ምክንያቱ እኔ በአመቱ ሂሳቡን አቅርባለሁ። በጥቅምት ሰላሳ አቅርባለሁ። ከፈለጉ በጥር ይምጡ፣ ቢፈልጉ በየካቲት ይምጡ። በዚያው አመት ጨርሰው ሂሳቤን ዝግት እንዳደርግ እፈልጋለሁ። የሚደርስብኝም ካለ ተከራክሪ፣ ከሌለም እንደዛ አድርገን ከአምስት አመት በኋላ መጥተው አንዳንድ ጊዜ ደግሞ ህጉን እንደውም የዚያን ጊዜ የነበረውን ህግ ይተዉትና በዛሬ ህግ መስራት ይፈልጋል። ህግ ወደኋላ አይሰራም። ነገር ግን እነሱ የዚያን ጊዜ የነበረውን አሰራር በዛሬው ተክቶ መስራት ይፈልጉና ምን ሂሳባችን በሙሉ ውጥንቅጡ ይወጣል። ይህን ሁሉ ችለን ነው ይህን ያለ የቆየ ነው እና እነዚህ ልጆች ይህንን ይችሉታል ወይ እያልኩ በጣም ሰጋለሁ። ስለዚህ እንደነዚህ አይነቱ ነገሮች ብዙ አሉ። አመሰግናለሁ። ኢንጂነር ካሳ ወለሰንበት፣ እንግዲህ በሶላር ዙሪያ ወደፊት ሰፋ አድርገን እንወያያለን። ለዛሬ በዚሁ ይብቃል።

I'm going to go i

ወደ መጨረሻው መዳረሻችን የሚወስደንን በረራ ልንጀምር ነው። ጥላሁን እናመስግናል ጥላሁንን እናመሰግናለን። ሁሌም አዎ፣ ወደ መጨረሻው ልንሄድ ነው። ትዚ ለኛል አሉላ ጥያቄ ልጠይቅ ስትል ነው። ቤንዚን ሞላ ያረፍነው አይደለም። ልክ ነው። ጠይቅ በል። አሁን ነዳጅ ሞልተናል። ሁለተኛው ይጀምራል። ግለሰቦች በደል ደረሰብን ሲሉ የሚመለከታቸው አካላት የለም የተፈጸመው ሄ ነው ሲሉ፣ ግራና ቀኝ በየበኩላችሁ መልሳችኋል። ግን ትልቁን ስዕል እንመልከት ቀደም ብለን በመግቢያችንም እንደገለጽ ነው የአየር መንገዱ ብቃት ወደ ላቀ ደረጃ የሚደርስበት ያለውን መልካም ታሪክ የሚቀጥልበትን መሰረት ባደረገ መንፈስ ነው ይህን ጥያቄ የማነሳው። ቀደም ብለን የሰማናቸው በውይይቱም የተጠቀሱት በአንጋፋው አብራሪዎች የቀረቡትንም ጨምሮ ከቅርብ ጊዜ ወዲህ ደግሞ በተለየ ነጻነት ስሜት ይመስላል በአየር መንገዱ ላይ ቅሬታዎች በስፋት እየቀረቡ ነው። ያን እናንተም የምታዘብ እድል የነበራቸው ይመስለኛል። በእነኚህ በርካታ ቅሬታዎች የአየር መንገዱ ተመልሶ ያጠናቸው ያረጋገጣቸው የፈተሻቸው መጨረሻም በስህተትነት የሚቀበላቸው አየር መንገዱ እንደ ተቋም ኃላፊነት የሚወስድባቸው ችግሮች ወይም እርምጃዎች አሉ። አቶ አስራት ርሶን ላስቀድም በአየር መንገዱ አሰራር በተለይ በሰው ኃይል አስተዳደር በኩል የተለያዩ የዲሲፕሊን እርምጃዎች በሚወሰዱበት ጊዜ በየክፍሉ ያለው የቅሬታ አቀራረብ ደረጃ በጽሁፍ እንደተቀመጠው ተግባራዊም እንደሆነ ሁሉ ከቅርብ አለቃ ጀምሮ እስከ ክፍተኛ አለቃ ድረስ ቅሬታውን ተመልሶ የማየትና የማጽናት እድል አለ። በተጨማሪም ደግሞ ሰራተኞች በተለየ አካል በኮሚቴ በተቋቋመ ኮሚቴ የ የተለየ የይቅርታ ክፍል ተቋቁሟል። ይሄ ከአራት ዓመት ወዲህ እየሰራንበት ያለ ነው። በተጨማሪም ደግሞ ግለሰቦች የደረሰባቸውን በደል ቀደም ሲል የነበረውን በደል ትተው ወይም በዲስፕሊን በደረሰብን ችግር ምክንያት አሻሽልናል ብለው የባህሪ ለውጥ ማሳየታቸውን አመላክተው ማመልከቻ ሲያቀርቡ የሚታይበት አሰራር ተዘርግቶ ስራው እየተሰራ ነው። ነገር ግን የኢትዮጵያ አየር መንገድ በየጊዜው ይማራል ወይ? አዎ፣ በየጊዜው በሚነሱ ሳይንሳዊ በሆነ መንገድ ይሁን በተለያዩ ውይይቶች እየዳበሩ እየተሻሻሉ ነገሮች እየሰራ መሆኑን በቅርብ ጊዜ ቅሬታቸውን አቅርበው መልሰው ይቅርታ የጠየቁ ሰዎች ወደ ስራ መመለሳቸው ምስክር መሆን ይቻላል። አሁንም ቀደም ሲል ሲነሳ የነበረው የካፕቴን አንድ ወጣቱ ካፕቴን አሜሪካን ሀገር የቀረው ባለኝ መረጃ መሰረት ቲኬት የመጨረሻ ቲኬት ተልኮለታል፣ እና ወደ ስራ ተመለስ ተብሎ። ስለዚህ ይህን እድል ድረስ መሰጠቱ መረሳት የለበትም። የበላኸውን ክፈላላችሁ፣ የበላኸውን ደሞዝ ትመልሳለ ማለት የአስተዳደር ጉዳይ ነው። ይሄ ቀርቦ ሲታይ ሊሻሻል የሚችልበት እድል አለ። ድርጅቱ የሚታይበት መንገድና እየተባለ እየተሰጠ ያለው ስያሜ ትክክል አልወድለም ነው። እኛ እያለን እኔም ለወጣቱ የምመልስበት መልስ አሁንም ና ወደ እናት መስሪያ ቤቱ ተመለስ፣ ነው። መልካም አቶ አስራት ድርጅቶን ወክለው መልካም ስሙ እንዳይጎድፍ በነቀፌታ የቀረቡትንም እርሶ አሉ በሚሏቸው መረጃዎች ነው እየመለሱ ያሉት። አድማጮች ግራና ቀኙን ተከታትለው የየራሳቸውን ሕሊና ውሳኔ ማድረሳቸው አይቀርም። ነገር ግን ጅምር መኖሩን ማስተካከያዎችን እንደሚወስድ መናገሮ ትልቅ ነገር ይመስለኛል። ይህንኑ የመጨረሻ እድል ለካፕቴን ዮሐንስና ለካፕቴን ደስታ ዘሩን እስጥ። ካፕቴን ዮሐንስ መምህርም ሆኖ ነው የተረዳሁት በቃለ ምልልሶቹ ሲነሳ፣ እናንተ በኃላፊነትም በሙያችሁ በተሰማራችሁበት ስራም የታዘባችኋቸው ባይፈጸሙ ይገቡ የነበሩ ወደፊት መሻሻል አለባቸው የምትሏቸው በረጅም ዘመን የስራ ጊዜያችሁ በግልም በተቋምም ደረጃ የምትቀበሉት መስተካከል አለባቸው የምትሏቸው አሰራሮች ካሉ ከቀረቡት ቅሬታዎች ጋርም ልታዛምዱ ትችላላችሁ። እድሉን እንስጣችሁ። ካፕቴን ዮሐንስ እርሶን ጀመር። መቼም የምንሰራው ስራ ፍጹም ነው ሁሉም ነገር ንስቶት የለውም ማለት እውነት አይሆንም። ግን አሁን እንግዲህ መናገር የምችለው የበረራ ስልጠና የሚካሄድበትን ስራ ላይ ነው። ድሮ የነበሩ አንዳንድ ግልጽ ያልሆኑ አሰራሮችን ብዙ ቀይረናል፣ በጣም ብዙ አሻሽልናል። ድሮ ተማሪ ቢማርና ከስልጠናው በኋላ ስለ እሱ የሚጻፉትን ሪማርኮች አያቸውም ነበረ። አሁን ግን ከተወሰኑ ዓመታት ወዲህ ሁሉ ነገር ተማሪውም እንዳየው ከተጻፈም በኋላ እንዲፈራረሙበት ለማድረግ ግልጽ አሰራር ይፈጥረናል። እንደገና ደግሞ ቅሬታዎች ካሉ ቅሬታ የሚሰማበት ሪቪው የሚደረግበት የራሱን የቻለ ኮሚቴ አለ። ያ ኮሚቴ ያለን ኮሚቴ ያረጋል። በሱ በሱ አሰራሮች ብዙ አስተካክለናል። እና በእነዚህ ሁሉ መካከል እንግዲህ እሱም አንዳንድ አልፎ አልፎ የሚያመልጥ ነገር ካለ እነዛ ያገኙታል፣ ወይም ደግሞ በተገኘ ጊዜ ይታረማል። የምለው ይህንን ነው። በተረፈ ግን አየር መንገድ ውስጥ ቅሬታ በሚኖርበት ጊዜ የተለያዩ ደረጃዎች አሉ። ቅሬታውን እንደገና የሚታይበት ከቅርብ አለቃው ጋር እንደገና ከመምሪያው አለቃ ጋር ከዛም በኋላ ከሲኦ ጋር ይታያል። ብዙ ሰዎች አጥፍተው ጥፋተኛነታቸው ተረጋግጦ ከወጡ በኋላም ምን ጥፋት ያቀፉ ሰዎች እንደገና ደግሞ በይቅርታ የሚመለሱበት አሰራር ሁኔታ አለ። ብዙ ሰዎች ተመልሰዋል፣ ተመልሶ ገብተዋል ወደ ስራ። ለምሳሌ ያለ ሁለት እንደገና ይቅርታ የሚል ከሆነ የሚመለስበት ሁኔታ ሊኖር ይችላል። አጠፍተዋል ግን ይቅርታ ለመጠየቅ ወይም እንግዲህ እኔ አሁን እሱን አጥፍቷል አላጠፋምን በደንብ ማየት አለብን። እንትሉ ግን አንድ የማውቀው ነገር ምንድን ነው ያኔ ይግባው ይመለስ ተብሎ ስልክ በሚደወልለት የተደወለለት ጊዜ አገጥሎ መሄድ ያወቅ ነው። በዛ ጊዜ ነው ይቅርታ የጠየቅ ስላሉ ማጥፋቱን አውቀው መስሎ ነው። እሺ ለካፕቴን ደስታን ግዜስትን ካፕቴን ዮሐንስ ካፕቴን ደስታ አሉ። አለ። ከመዝጊያው በፊት ለርሶም እድል እንሰጦታለን። መጨረሻው እድል እርሶ ይሆናል። አብዛኛውን ሁለቱ ስለተናገሩት እኔ ቅድም ሀሳቤን ስላልቋጨው እሷን ቋጭቼ ባልፍ ደስ ይለኛል። እኔ ከዚህ በኋላም አስፈላጊ ከሆነ ላይቭ ቀርበን ኤቪደንሶቹን ይዘን ለአድማጩ እውነቱን ለማቅረብ እኔ ዝግጁ ነኝ። በተናገርኩት ላይ በሙሉ ያለማስረጃ የማቀርበው ነገር የለም። ካፕቴን አንተ ሆነኝን በተመለከተ እኔ አስተዳደር ውስጥ ያለው በአቶ ተወልደ ሲዮነት ከመጠን በላይ የሆነ ደግነት ተደርጎላቸው ከባድ የተያየር መንገዱ ለሌላ ሰራተኛ አድርጎ የማያውቀውን ነገር አድርጎ ወደ ጤናቸው ተመልሰው ወደ ስራ እንዲመለሱ አድርጓል። እና ይሄ ደግሞ ከዘር ጋር የተያያዘ ቢሆን ነገር ቢሆን ኖሮ ይህ ሁሉ ባልተደረገ ነበር። እና ይሄ ክሌሙ ትንሽ ትክክል ስላልሆነ ክሶች ዲስ ፉድ ዲስፕሩፍ ለማድረግ ነው በአጠቃላይ ግን እኔ ሁለቱ ሰዎች ላይ ፐርሰናል ነገር አይደለም ያለኝ ከቤና እንደውም ቀረቤታ ነው ያለኝ ግን ከዚህ በላይ ደግሞ ሌላ ክሌም ካላቸው ግን ከዚህ በኋላ የምቀርበው መረጃ ይዤ ላይቭ እነሱም ባሉበት ሌሎችም የፍ አስተዳዳሪዎች ከዚህ በፊት ባሉበትን መጋበዝ ይቻላል ከፈለገ ስቱዲዮ ከፈለገ እንደዚሁ በስልክ በማስረጃ እናገራለን ግን በተረፈ ለአብዛኛው ለአለም ህዝብ እንዲሁ ለቤተሰቦቻቸው በጣም ወዳቸው ማከብራቸው ቤተሰቦች አላቸው ይህን ብርሃን እሱንም አከብረዋለሁ። ባለቤቱ ልጆቹ፣ ዘመዶቹን እና በዘር የተደረገ ነገር የለም። እኔ ልጆቼ ባለቤቴ ላይ ዘረኛ ልሆን አልችልም። የዘር ነገር የለም ውስጣችን የአሰራር መሆኑ በስተቀርና እናንተም እንደዚሁ ሚዛናዊ የሆነ ነገር እንደዚሁ አይነት ተጠናክሮ ቢቀጥር የሁሉም ሰው ድምጽ ቢሰማ ደስ ይለኛል። ስለሰጣቸውኝ እድል አመሰግናለሁ እና ስለ እነሱ መልካም እድል እመኛለሁ። ካፒቴን ደስታ ሳሄዱ እንደው በአንድ ቃል ቢመልሱ በተቋም ደረጃ የማግለል የተለየ አድሎ የመፈጸም ድርጊት የለም ብለው ያምና እንግዲህ እኔ እንደ አንድ ኤግዛምፕል ልስጥ። ወይም ካፕተን አንተ ሆነኝም የጤና እክል ገጥሞን ነበር። አንተ ሆነኝን አየር መንገዱ እኔም እዛ አለቃም ስለነበር አቶ ተወልደም አየር መንገዱ ብዙ ወጪ አድርጎ እሱን አሳክሟል። እኔን አላሳከመኝ። የአድሎው የቱ ላይ ነው እንግዲህ ይህን በጥያቄ ነው የምተውልህ። እግዜር ይስጥልን በጣም ካፕቴን ዮሀንስ ኃይለማርያም፣ ካፕቴን ደስታ ዘሩ እንዲሁም ደግሞ የህዝብ ግንኙነቱ አቶ አስራት በጋሻው፣ በተለይ እርሶ ሁኔታዎችን ያመቻቹልን እኛንም ያተጉን ነት ምንድነው፣ ዝም የምትሉት ስማችን አንስታችሁ ብለው ያተጉን ነት እና እግዜር ይስጥልን እናመሰግናለን። እንመለሳለን። አመሰግናለሁ። እግዜር ይስጥልን እናመሰግናለን። አመሰግናለሁ። የአስራ አምስት ቀን ሰዎች ይበላያን ስንል እስከ ማጠቃለያ ዜና፣ ቀጣዩን የጎሳዬ ትዝታ ጋብዘናቸዋል። ሸጋ ልጅ ባሳይ ድንገት ልቤ ገብታ ትመላለሳለች ቀን ማታ

ماتا. كان ماتا ، كان ماتا ، كان ماتا ، عصابي بابا ولدي ، ترفتي اللي وفاتا ، زاهي ليها قصتي ، قلت لشي باتوتا دير ارباش نيدي ተመስገን ማለት ለንዶ በታፌ አሉላንና አዲሱን አመሰግናለሁኝ። ለምሽቱ ቅንብራቸው የማጠቃለያ ዜና አላሰማችሁ። ከሚቀጥለው ሀገራዊ ምርጫ በፊት ኢህአደግ ውሁድ ፓርቲ እንደሚሆንና ስሙንም እንደሚቀይር አስታውቀዋል የግንባሩ አዲስ አደረጃጀት አምስቱን አጋር ድርጅቶችም የሚያካትት መሆኑን በጠቅላይ ሚኒስትሩ ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ ሚኒስትር እንዲሁም የኢህአደግ ምክር ቤት ጽህፈት ቤት ኃላፊ የሆኑት አቶ ብናልፍ አንዱ ዓለም ማምሻውን ለአሜሪካ ድምፅ ገልጸዋል አራቱ የኢህአደግ አባል ድርጅቶች በቀጥታ የሚያስተዳድሩት አማራን ትግራይን ኦሮሚያንና የደቡብ ሕዝቦች ክልሎችን ነው ጠቅላይ ሚኒስትር አብይ አህመድ አጋር የሚባሉ ድርጅቶች ከሚያስተዳድሯቸው ሶማሌ፣ ጋምቤላ፣ አፋር፣ ቤንሻንጉል ጉምዝ እና ሐረሪ ክልሎች ለተውጣጡ የህብረተሰብ ክፍሎች ዛሬ ሲናገሩ ኢህአደግ ሁሉንም የኢትዮጵያ አካባቢዎችና ሁሉንም ኢትዮጵያውያን በሚያካትት መልኩ ራሱን እያዋቀረ ነው ብለዋል። ቪኦኤ አጠቃላይ የቴክኒክ መሳሪያዎች ጥገና ላይ በመሆኑ ሙሉን ዘገባ አላካተትንም። በነገው ምሽት እስክንድር ሙሉን ዘገባ ይዞ ይመለሳል። ማጠቃለያው ይሄ ነበር። ጤና ይስጥልኝ። የአሜሪካ ድምፅ ራዲዮ በ22፣ በ25ና በ31 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከአቀናባሪያችን ብርሃን ኃይሉ ጋር ፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም በደህና ደሩ።